የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ሰባት ኪሎ ሰባት ኪሎ ይሻላላል ቅን ያደለሁም ያልኩት፣ አራት ኪሎ፣ አምስት ኪሎ፣ ስድስት ኪሎ የኢትዮጵያን የፖለቲካዊም ሆነ አስተዳደራዊ መሪዎች ሲያወጣ የነበረ የትምህርት ማዕከል ያለበት አካባቢ ነው። ያንን የሚያሰር አራት ኪሎ፣ አምስት ኪሎ እና ስድስት ኪሎ ያጡትን አካዳሚያዊ ነጻነት፣ የመናገር ነጻነት የሚያሟላ የሚያነቡ ሰዎች የሚኖሩበት ሰፈር ለመፍጠር ናፈቅን። ሰባት ኪሎ እንበለው ስንልም ደግሞ ወሰንን። ብዙ ነው ህልማችን የነበረው። አዲስ ነገር ውስጥ የነበርነው ሰባት ሆነን የመሰረትነው ሰዎች የራሳችንን ጠጠርና ድንጋይ ወርወረን ማለፍ የምንችልባት ሁኔታ ምንድን ነው የሚል ዲስከሽን ነበረን። አዲስ ነገርን ከመመስረታችን በፊት ከቀድሞዎቹ አዲስ ነገሮች ሶስቱ አብይ ተክለ ማርያም፣ ዳኝነት መኮንን እና ማስረሻ ማሙ ናቸው። ርዕሰ ጉዳዩ በቅርቡ የተዋወቀው መጽሔታቸው ሰባት ኪሎ፣ ጋዜጠኝነት በስደትና አቅጣጫዎቹ የሚሉት ናቸው። የሰማችኋቸው ደግሞ ከሶስቱ የመጽሔቱ አዘጋጆችና በርከት ካሉ ተባባሪዎቻቸው ሁለቱ ዳኝነት መኮንንና ማስረሻ ማማው ስለ መጽሔታቸው እንወያያለን። ቀጠሮ የተያዘለት አቀንቃኝ እንግዳም አለን። ድንገት ነው። አንዳንድ ጊዜ ቢሮ ውስጥ ሆኖ ነው መስመሩ የሚያሰምሩት ሰዎቹ ና አሉ ላይ። እኔና ያንተ ቤት ፊት ለፊት ለፊት ለፊት ሆኖ ድንገት መሀሉ ከተሰመረ፣ ወይ አንተ የሌላ ቀበሌ ልጅ ነህ፣ ወይ እኔ የሌላ ቀበሌ ልጅ ነኝ፣ ወይ አንተ የሌላ ሀገር ሰው ነህ፣ ወይ እኔ የሌላ ሀገር ሰው ነው። ምን ሆኑ መስመሩን የሚያሰምሩት ሰዎች፣ እኔና ያንተን አብሮ ማደግ መዋል ምናምን ምናምን አያዩም። አይ እሱ ነገር አርቲፊሻል ነው ከሚለው ነው መርካቶ ሰፈሬ ከአድናቂዎቹ የተዋወቀበት ዜማ ነች። ወጣቱ ድምፃዊ አብዱኪያር አዲሱን ስራውን ጥቁር አንበሳን መነሻ አድርገን ስለ አዳዲሶቹ ስልቶቹና ስለ ሙዚቃም በጥቅሉ እናወጋለን። በእንግሊዝኛው ምህፃረ ቃል አፍሪማ በመባል የሚታወቀው የመላው አፍሪካ ዓመታዊ የሙዚቃ ሽልማት የተመረጠች ድምፃዊትም ይዘናል። የሀሳብ መስመሮች መጪው ትልቅ ሀሳብ በቅርቡ መጋቤ ሀዲስ እሸቱ አለማየሁም በጋበዝንበት ፕሮግራማችን ያስተዋወቅ ነው። አሁን አዲስ የመጽሔት ገጽ ዛሬም በሌላ ባለ ሀሳብ ይገለጣል። ለመሆኑ እውነት ምንድናት ትኩረት የሚደረግበት ጭብጥ ነው። ሰዓቱ ይፍቅድልን እንጂ አድማጮች፣ ሌላም አለን። የንጉሴ አክሊሉን ወግና የሳምንቱን ምርጥ ግጥም አካተናል። ጤና ይስጥልን አድማጮች እንደምን ሰላም ከረማችሁ፣ እንደምናመሻችሁ ከእሁድ ህዳር 12 2008 ዓ ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበና ንጉሱ ታምሬ ያቀናብርልናል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ይህ ሰዓቱ የአለም ዜና ይቀድማል።